ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ መሰናዶው ጀመረ በአዲስ አበባ የገበያ አዳራሾች በአንድ ቦታ የሚገኙበት መተግበሪያ ይፋ ሆነ ገበያ ብለን ስናስብ ገዢ አለ ወይም አገልግሎትን ተጠቃሚ አለ በዚህኛው ሳይት ደግሞ አገልግሎትን የሚሰጥ ድርጅት አለ ስለዚህ እነዚህም ሁለቱን የሚያገናኝ አንድ ሲስተም ነው እንግዲህ ይዘን የመጣ ነው እንዘገባለን። በሌላ በኩል በዩናይትድ ስቴትስ የተሰራ አንድ አዲስ ጥናት እድሜያቸው በሃያዎች ውስጥ ያሉ የቅርብ ጊዜ ተመራቂዎች ስራ ቀጣሪዎች እንደሚያገሏቸው አመላክቷል። ለምን የሚለውን እንቃኛለን። ኤደን ገረበ ምስናዶውን በመምራት ቴሊያስ አስማረ በምስልና ድምፅ ምህንድስና ነው። አብረናችሁን ቆያለን። እናንተ ማብራችሁን ሆኖ ፋን ቴክ የተሰኘ የቴክኖሎጂ ኩባንያ ሞል ኤን አዲስ የተሰኘ መተግበሪያ ማበልጸጉን በትላንትናው እለት ይፋ አድርጓል። መተግበሪያው በአዲስ አበባ የሚገኙ የገበያ አዳራሾችን ወይም ደግሞ ሕንፃዎችን በዲጂታል ሥርዓት አንድ ላይ በማገናኘት የገበያ ማዕከላቱ ያሏቸውን አገልግሎቶችና ምርቶች ለተጠቃሚዎች በዝርዝር የሚያሳይ እንደሆነም ተነግሯል። ገብረ ሚካኤል ገብረ መድኅን ዝርዝር አለው። ላለፉት አምስት ዓመታት በቴክኖሎጂው ዘርፍ ተሰማርቶ ለተለያዩ የፌዴራልና የክልል መስሪያ ቤቶች የቴክኖሎጂ ምርቶችን በማበልጸግ ሲሰራ እንደቆየ የተነገረለት መልፋንቴክ የተባለው ሀገር በቀል ኩባንያ በትናንትና ዕለት ሞል ኢን አዲስ የተሰኘ አዲስ መተግበሪያ ይፋ አድርጓል። መተግበሪያውን ለማስተዋወቅ በተዘጋጀ ስነ ሥርዓት ላይ ንግግር ያሰማው የመልፋንቴክ ኩባንያ ዋና ሥራ አስኪያጅ መልካሙ ምትኩ ስለ መተግበሪያው ምንነት ይህን ብለዋል። ካሉበት ቦታ ሆነው በቀላሉ የሚፈልጉትን ሰርቪስ ወይንም ምርት ለምሳሌ ሲኒማ ቤት፣ ጸጉር ቤት፣ ባንክ ቤት፣ ወዘተ፣ የሚከራዩ ቢሮዎችን፣ የሥራ ማስታወቂያዎችን እናም ሌሎች መረጃዎች የት አካባቢና የትኛው ሞል ላይ እንደሚገኝ በካርታ ጭምር የሚያገኝበት ባሉበት ቦታ ሆነው ማመልከት የሚችሉበት፣ ለሞል ባለቤቶች ሞላቸውን ተደራሽ ማድረግ፣ የሚከራዩ ቢሮዎችን ያለምንም ደላላ ማስተዋወቅ፣ የሥራ ማስታወቂያዎችን መልቀቅ፣ ሞላቸውን በዘመነ መንገድ ማስተዳደር፣ የተከራዮቻቸውን ምርታቸውና ሰርቪሶቻቸውን ማስተዋወቅ፣ የስራ እድሎችን ይፈጥራል፣ የተደራጀ ስርዓትን ይይዛል። ዋና ስራ አስኪያጁ መልካሙ ምትኩ ኩባንያው በዚህ ዓመት በአዲስ አበባ የሚገኙ የገበያ ማዕከላትን ወይም ሞሎችን ወደ አንድ ቋት ለማስገባት ማቀዱን ተናግረዋል። ኩባንያው ይህን ስራ የሚያከናውኑ ሰላሳ ባለሙያዎች አሰልጥኖ ወደ ስራ ማስገባቱንም ገልጿል። መተግበሪያው የመረጃ ደህንነት ከግምት ያስገባ መሆኑንም ጠቅሷል። በዛሬው በዲጂታል መልክዓ ምድር ውስጥ የደህንነትና የግላዊነት አስፈላጊነትን እንረዳለን። የእኛ ሶፍትዌር በማንኛውም ጊዜ የተጠበቀ መሆኑን ለማረጋገጥ ዘመናዊ የደህንነት እርምጃዎችን ያካትታል። መተማመንና አስተማማኝነት የእሴቶቻችን ዋና አካል ናቸው እና እኛ ለተጠቃሚዎችን ደህንነቱ የተጠበቀ መተግበሪያ ለማቅረብ ቆርጥን ተነስተናል። አዲሱ የሶፍትዌር መተግበሪያ በኢትዮጵያ ውስጥ አዲስ ለውጥ እንደሚያመጣና ዘላቂ ተጽዕኖ እንደሚያሳድር እርግጠኞች ነን። ሶፍትዌራችን ለሀገራችን የሚያመጣውን አዎንታዊ ለውጥ በጉጉት እንጠባበቃለን። የመልፋን ቴክ የማርኬቲንግ ባለሙያ የሆነችው እፀ ህይወት ከበደ በበኩሏ መተግበሪያው በኢትዮጵያ ያልተለመደ እንደሆነ ገልጻ ለገበያ ማዕከላቱ ባለቤቶችና ለደንበኞች ብዙ ጥቅም እንደሚሰጥ ተናግራለች። ገበያ ብለን ስናስብ ገዢ አለ ወይም አገልግሎትን ተጠቃሚ አለ። በዚህኛው ሳይት ደግሞ አገልግሎቱን የሚሰጥ ድርጅት አለ። ስለዚህ እነዚህም ሁለቱን የሚያገናኝ አንድ ሲስተም ነው እንግዲህ ይዘን የመጣ ነው። ይሄን ለየት የሚያደርገው አንደኛ ከዚህ በፊት እንደዚህ ሲስተም ተዘጋጅቶለት የቀረበ አገልግሎት አልነበረም። የገበያ ስርዓቱን ቀለል ያለና የተቀላጠፈ ለማድረግ ትልቅ ሚና ይጫወታል። ለተገልጋዮች ወይም ደግሞ ለደንበኞች የሚሰጠው ጥቅም እንደምታውቁት እንግዲህ የሆነ እቃ መግዛት ስንፈልግ የተለመደው ሁሉም ቦታ መሄድ አለብን። ከዛም በኋላ ነው ዲሳይድ የምናደርገው ይህንም የሚያቀል ስርዓት መገኘቱ በጣም ትልቅ ነገር ነው። ምክንያቱም ይሄ ሞዲን አዲስ የተሰኘው ሶፍትዌር አንድ ድርጅት ወይም አንድ የገበያ ማዕከል ላይ ምን ምን አይነት ሱቆች አሉ፣ ምን እቃዎች ይዘዋል የሚለውን በተቀናጀ መልኩ ነው እንግዲህ የሚሰራው እና ስለዚህ በማንኛውም ሰዓት እና በማንኛውም ቦታ ሆነው የሚፈልጉት ነገር የት ይገኛል የሚለውን ነገር ቀለል ባለመልኩ የሚያደርግ ስርዓት ነው። ስለመተግበሪያው ለአሜሪካ ድምፅ ማብራሪያ የሰጠው መልካሙ ይህን ለመስራት ያነሳሳቸውን ምክንያት ይናገራል። የሆነ አካባቢ ጅም ቤት መግባት እፈልጋለሁ፣ ግን የት እንዳላላቅም ሰው መጠየቅ አለብኝ ወይ በአካል እየተንቀሳቀስኩ። ቢሮ መከራየት እፈልጋለሁ፣ የተለጠፉ ነገሮች ማንበብ ይኖርብኛል፣ ኦር ሞሮችን እየገባሁ እየወጣሁ መጠየቅ አለብኝ ምናምን ነገር እና ይሄ በጣም አሰልቺ ነገር ነው። ስለዚህ ሁሉንም የምፈልጋቸው ነገሮች የያዘ ሞል የት ነው ያለው፣ በቅርቤ የት አካባቢ፣ ስንተኛ ላይ የሚሉትን ነገሮች መረጃዎችን ማግኘት ፈለገ። ስለዚህ ይህንን ለምን ዲጂታል አናደርገውም ወደሚል ነገር መጣልና አሁን ያንን ነገር ሙሉ በሙሉ ማንኛውም ሰው የሚፈልጋቸው ነገሮች እዛ ላይ ሰርች አድርጎ የፈለጋቸውን በሙሉ የሚይዝ ሞል ማን አለ በቅርቡ የት አካባቢ ስንተኛ ላይ ነው፣ ስልክ ቁጥር ካላቸው ስልካቸው፣ ዌብሳይታቸው፣ ፕራይሳቸውን ጭምር አክሰስ ማድረግ የሚችልበትን አይነት ፕላትፎርም ለመስራት ወሰንን ማለት ነው። ሞል ኢን አዲስ የተሰኘው መተግበሪያ በሰዎች ህይወት ላይ የሚኖረው ጠቀሜታ ብዙ መሆኑንም ይገልጻል። ምን ያክል ፍሎር አለው፣ ምን ያክል ተከራይ አለው፣ ተከራዮቹ ስነማላች፣ ተከራዮቹ ምን አይነት ፕሮዳክትና ምን አይነት ሰርቪስ ይሰጣሉ፣ ምን አይነት ቫካንሲ አላቸው፣ ምን አይነት ኢቨንት አላቸው፣ እነዚህን አጠቃላይ፣ ምን ያክል ፍሪ ስፔስ አላቸው፣ ያልተከራየ ፍሪ ስፔስ ካላቸው ፍሪ ስፔስ ምን ያክል አላቸው፣ ከዛ እዛው ላይ ሆኖ አፕላይ ማድረግ የሚችሉበት ቫካንሲውም ካለ ቫካንሲውን አፕላይ ማድረግ የሚችሉበት ኢቨንትም ካለ ኢቨንቱንም ሪጅስተር ማድረግ የሚችሉበት አይነት መንገድ አለው ማለት ነው። ስለዚህ ሙሉ መረጃው ማግኘት ይችላሉ። ከጥቅም አቋያ እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ሀገር እንደ ኢኮኖሚ ብዙ ነገሮችን ይፈጥራሉ። ምክንያቱም እኔ ለምሳሌ ቢሮ ለመከራየት መኪና እየነዳው ኦር ደግሞ ታክሲ ተሰልፌ ታክሲ ቦታ ይዤ ተንቀሳቅሼ መፈለግ አለብኝ። ኦር ሞሮችን እየወጥ ያሳደርግ ጊዜን እያቃጠልኩ ነው፣ ነዳጅ እያቃጠልኩ ነው፣ መንገዶችን እያጨናነኩ ነው። ስለዚህ ጊዜን በጣም እቆጠባለሁ። ማህበረሰቡ እንደ ማህበረሰብ ባለበት ቦታ የሚፈልገውን ነገር በቅርቡ የት እንዳለ ማግኘት ስለሚችል እንቅስቃሴዎቹን ይቀንሳል። ያ ማለት ጊዜውን ይቆጠባል። በመኪና የሚንቀሳቀሱ ምናምን ነገር ከሆኑ ደግሞ ነዳጃቸውን ይቆጠባል። ስለዚህ በቃ በስልካቸው ታርጌታቸውን ብቻ ያውቃሉ፣ የት እንደሚሄዱ በቃ ቱ ዘ ፖይንት ብቻ መንቀሳቀስ ነው የሚጠበቅባቸው። ከዛ ደግሞ ካለ አግባብ ወጪ ይቀንሳል። ምክንያቱም እኔ ደላላ እየሄድኩ እዚህ አካባቢ የሚከረ ቢሮ የት አለ እያልኩ ስጠይቅ የተሳሳተ መረጃ ይሰጡኛል። ስሄደ ይህም አይሆነኝም ስል የተለያዩ ነገሮችን ሳደርግ ጊዜ ያቃጠላል፣ መንገድ አጨናንቃለሁ። ስለዚህ እነዚህን በሙሉ እንደ አጠቃላይ ይቀርፋል ብለን ነው ያሰቡን ይቀርፋል። መልፋንቴክ በዚህ መተግበሪያው አማካኝነት በሚቀጥሉት አራት ዓመታት በሺዎች ለሚቆጠሩ ወጣቶች የሥራ ዕድል ለመፍጠር ማቀዱን ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በእንግሊዘኛ መጠሪያው ናርሲሲስቲክ ፐርሶናሊቲ ዲዞርደር የሚሰኘው ለየት ያለ ችግር ብዙዎችን የሚያጋጥም የአይምሮ ችግር ነው። ይህ ችግር በአብዛኛው እጅግ ከላቀ ራስ ወዳድነት ጋር ሲምታታም ይስተዋላል። አሉላ ከበደ ሙያዊ ትንታኔ የሚሰጡንን ዶክተር ተሾመ ሽብሬ የአይምሮ ሐኪምና በካናዳ የዴል ሀውዚ ና ሜሞሪያል ዩኒቨርሲቲ ረዳት የሕክምና ፕሮፌሰር ጋብዟል። ወደዛው እናልፋለን። ዶክተር ተሾመ በቅድሚያ ላይ ጊዜው አመሰግናለሁ። በጣም የዛሬው የሀኪሞን ጠይቁ ትኩረት በእንግሊዝኛው በልማድ አጠራር ናርሲሲዝም በመባል የሚታወቀውን የሰብዕና ሁከት ይመለከታል። አንዳንድ ጊዜ አንድ ሰው እጅግ የገነነ የግለኝነት ጠባይ ሲታይበት የሚታዘቡ ሰዎች የዚህ ስብዕና ባለቤት አድርገው የወሰዱትን ሰው ለመግለጽ ሲጠቀሙበትም በስፋት ይታያል። ለመሆኑ ናርሲሲዝም ምንድን ነው? ይህ የሰብዕና ሁከት አይነትስ እንዴት ይገለጻል? በጣም ጥሩ አመሰግናለሁ። ናርሲዝም የሚለው ቃል እንደ ተራ ቃል በየቦታው በንግግር መሀል፣ በሚዲያ፣ በማህበራዊ ድረ ገጾች ላይ ሲቀርብና እና ሲጠቀስ እናያለን እንሰማለን። ነገር ግን ቃሉ ውስብስብና በርካታ ገጽታዎች ያሉት ሀሳብ ነው። ናርሲዝም የሚለው ቃል የመጣው ከግሪክ ነው እና በግሪክ አፈታሪክ ናርሲሲስ የተባለ ሰው በራሱ ውበት የመማረክ አባዜ ውስጥ ይወድቃል። የሚያፈቀውንም ሰው ለመፈለግ ጉዞ ይጀምራል። በመጓዝ ላይ እንዳለ የራሱን ምስል በኩሬ ውሃ ውስጥ ያያል። ከምስሉም ካየው ከራሱ ምስል በመመሰጡ እና ዓይኑን መንቀል ባለመቻሉ ውሃ ውስጥ ገብቶ እንደሞተ፣ በሞተበት ቦታ ደግሞ አንድ አበባ እንደበቀለች እና አበባ ናርሲስስ ተብላ በስሙ እንደተሰየመች አፈታሪቱ ያመለክታል። እንደዚህ የሚንበዛል ቃሉ የሚያሳየው ከልክ ያለፈ ራስ ወዳድነትን ነው። እንግዲህ ምን ችግር አለ ራስን መውደድ የሚል ጥያቄ ሊያስከትል ይችላል። ምክንያቱም በሕብረተሰቡም ዘንድ አንድ ሰው ራሱን መውደዱ ብዙም ይህን ያክል የሚያስቆም ነው ወይም እንደ ጥፋት የሚታይ ነገር አይደለም። ወላጆች ልጆቻቸው ከልጅነታቸው ጀምሮ በራስ ማንነትና በራስ ስራ የመደሰት ራሳቸው ላይ ኢንቨስት እንዲያደርጉ የሚያስችል ብዙ ስራዎችን ይሰራሉ። በእምነትም ደግሞ ሰው ባልንጀራይን እንደራሱ ውደድ የሚል አለ። ስለዚህ ራሴን ካልወደድ ባልንጀራይንም ለውደድ ያስቸግራል። ግን ይሄ ናርሲዝም የሚለው ቃል እንዲሁ ካተጎሪካሌ ደህና ወይም ደግሞ ጤነኛ ያልሆነ አይነት ተብሎ ሊከፈል የሚችል ሳይሆን ከአንደኛው ጫፍ ወደ ሌላኛው ጤነኛ ከሆነ ጤናማነት ወደ ጎደለው በአስበዳጅነት አባዜ ለመሄድ በመሀል እንግዲህ ብዙ ነገሮች አሉ። ስለዚህ ሰዎች በየጊዜው ቃሉን ተራ በሆነ ቃል ይጠቀማሉ። ይሄ ግን ከበድ ያለ ደግሞ ጤናማ ያልሆነውን ነገር ለመግለጽ ጥቅም ላይ የሚውል ቃል ነው ማለት ነው። ዶክተር ተሾመ፣ አድማጮቻችን እንዲረዱት ከልክ ያለፈ የሚል ቃል ተጠቅመዋል። ለራስ ያለ ፍቅር እስከ ተገቢው ደረጃ ድረስ ጤናማ መሆኑን፣ በማህበራዊ ግንኙነቱም ለራሱ ፍቅር ያለው ሰው ራሱን የሚያከብር ለራሱ ቦታ ያለው ሰው ለሌሎችም ፍቅር የሚኖረው ለራሱ ሲኖረው ነው ከሚለው ጋር የሚያያዘውንም ተመልክተዋል። ነገር ግን ከልክ ያለፈ ራስ ወዳድነት ያሉት የጤና ያልሆነውን የአእምሮ ጤና ሁከት መገለጫ የሆነውን ይገልጸዋልና ይሄ ራስ ወዳድነት የዛ ሰው ሁሉም ነገር መገለጫ እስኪመስል መሄዱ በጠባይ ደረጃ እንዳለ ሆኖ የአእምሮ ጤና እክል ሆኖ የሚታይበት ጊዜ መቼ ነው? ይሄ ፓቶሎጂካል ናርሲዝም ወይም ደግሞ እንደ እክል ሆኖ የሚቆጠረው ናርሲዝም በአንድ ሰው አስተሳሰብ፣ ስሜት ስነ ምግባር እና ከሌሎች ሰዎች ጋር በሚያደርገውን ግንኙነት እክል በሚፈጥር መልኩ የሚገለጽ አይነት ራስን የመውደድ አባዜ በመሆንበት ጊዜ ራስን ስለ መውደድ ብቻ ሳይሆን በሌሎች ሰዎች ላይ ተሸጋግሮ በሌሎች ሰዎች ላይ ቆሞ ወይም ደግሞ በሌሎች ሰዎች መጎዳት ሐዘን ራስን መውደድ፣ ማፍቀር፣ ማበልጸግ ወይም የራስን ታላቅነት የመፈለግ ነገር በሚሆንበት ጊዜ ከጤናማነት አይነት ሁኔታ የወጣ ነው ማለት ነው። ይህንን ለምሳሌ የሚገልጹ አንኳር የሆኑ መግለጫዎች አሉ። አንዱ ከልክ ያለበት ታላቅነትን የመፈለግ አይነት ነገር ነው። አልፎ አልፎ በስውር ለሌሎች ሰዎች በማይታይ አይነት ሁኔታ ሊሆን ይችላል። በሌላ ጊዜ ደግሞ ሌሎችም በቀላሉ ሊያዩ ሊረዱ በሚችሉ አይነት እንግሊዝኛ ግራንዲዮስ ይባላል ሁለተኛው ደግሞ ከልክ ያለፈ አድናቆትን የመፈለግ አባዜ ራስን እጅግ በጣም ከመውደድ የተነሳ ሁሉ ሰው አካባቢው ያለ ክብር እንዲሰጥና ከልክ ያለፈ አድናቆትን ቆትን እንዲቼር አድርጎ መቁጠር ወይም መፈለግ። ሶስተኛው ደግሞ ከሌሎች ሰዎች ጋር ያለው ግንኙነት ሰጥቶ በመቀበል ወይም ደግሞ በህብረተሰቡ ዘንድ ቅቡልነት ባለው አይነት ሳይሆን ላይ ላዩን ሆነና ሌሎችን በመበዝበዝ ላይ የተመረኮዘ ግንኙነት በሚሆንበት ጊዜ ሌሎች የሚፈለጉት ለሰውየው ጥቅም እስካመጡ ወይም ደግሞ ከአንድ ነጥብ ወደ ሌላው እስካሸጋገሩ ብቻ በሚሆንበት ጊዜ፣ አራተኛው ደግሞ ላክ ኦፍ ኢምፓቲ ወይም ለሌሎች ሰዎች ርኅራዬ የለሽነት ወይም ርኅራዬ ቢስነት በሚጎላበት ጊዜ ሰዎቹ ያሉበት ሁኔታ ሕይወታቸውን ጤናቸውን ቢጎዳቸው ባይጎዳቸው ምንም ደንታ ባለመስጠት የራስን ታላቅነት ብቻ በሚያጉላና ለራስ አድናቆትን በሚያመጣ አይነት ሁኔታ ላይ የሚያተኩር ራስ ወዳድነት ከጤነኛነት የወጣና ፓቶሎጂካል ወደሆነ ራስን ወደ መውደድ አባዜ ሚሄድ ይሆናል። እነዚህ ነገሮች ግን ባለሙያዎች አይተው ለእንዲህ አይነት ሕክምና በስራ ላይ የዋሉትን ክሪቴሪያዎች በመጠቀም የተለያዩ ሁኔታዎችን በማየት በሰውየው ላይ ደግሞ እንዲህ አይነት ሁኔታ ምን ያህል እክል እንዳደረሰ በመገምገም የሚሰጥ ነው። ይህን መሰሉን ስብዕና በሚያሳይበት ያ ሰው ሁኔታው ከጤና መታወቅ ጋር ስለመያያዙ ውስጥ የማወቅ ዕድል ይኖረዋል። እንዲያስ ከሆነስ እንዴት ነው ሊረዳ ወደሚችልበት የሕክምና አገልግሎት ሊቀርብ የሚችለው? ሰዎች መጥተው የሕክምና ድጋፍ የሚጠይቁባቸው ሁኔታዎች ሊኖሩ ይችላሉ፣ ግን በአጠቃላይ ናርሲስት የሆኑ ሰዎች ችግር አለብኝ ብለው ስለማያስቡ ወደ ሕክምና የመምጣት እድላቸው አነስተኛ ነው በመሰረቱ። በዚህ ባህሪያቸው የሚሰቃዩ አብረው የሚሰሩ አብረው የሚውሉ ወይም በአንድ ቤት እና በአንድ ቤተሰብ አብረው የሚኖሩ ሌሎች ሰዎች ናቸው። ሁልጊዜ እኔ እኔ እኔ የኔነት አባዜ በሚያመጣው ነገር ጠንቅ የግንኙነት ውጥረት በሚኖርበት ጊዜ ሌሎች ሰዎች ናቸው። አልፎ አልፎ ነው የሚመጡን ናርሲሲስቶች ወይም ደግሞ በሌላ ህመም ውስጣቸው በጣም የተጎዳ ነው ውስጣዊ ማንነታቸው። ከላይ እንደሚታየው ታላቅነትን ወይም ደግሞ አድናቆትን ሊያስችር የሚችል አይነት ስራ ሁኔታ ሳይሆን በተቃራኒ ደህንነት ያለመሰማት፣ በራስ የመተማመን ችግር ያለባቸው ወይም ደግሞ በራሳቸው ለመተማመን የሌሎችን ሰዎች ግብረ መልስ በጉጉት የሚጠብቁ ሰዎች ምን ያህል እንደሚያደንቋቸው እንደሚወዷቸው ወይም ትልቅ እንደሆኑ እንደሚመሰክሩላቸው የማወቅ አይነት ሁኔታ ውስጣቸው ደግሞ የባዶነት ስሜት ስለሚሰማቸው ሌላ ችግር ውስጥ በሚገቡበት ጊዜ ያ በሚያመጣው ጣጣ ምክንያት ጉዳት ላይ ደርሷል። በእንደሱ አይነት ሁኔታ ውስጥ ሲሆን ሲመጡ አብሮ ሊታይ ይችላል። አንድ ሰው ግን ናርሲስቲክ ነኝ ብሎ ለመምጣት ጊዜ የሚፈጅና ምናልባት ብዙ እክሎችን ያስተናገደ ሲሆን ነው እና ምብዙም የተለመደ አይደለም። ዶክተር ተሾመ ሽብሬ የአእምሮ ሐኪምና መምህር ናርሲሲዝም በተሰኘው የአእምሮ ሁከት ዙሪያ ለሰጡ ሙያዊ ትንታኔ ለጊዜው አመሰግናለሁ። በሌላ ምስር ርዕስ መልስን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ርስጥለኝ። ዩናይትድ ስቴትስ ከተለያዩ ዓለማት ለሚመጡ ስደተኞች መጠለያና አዲስ ሕይወት መጀመሪያ ሀገር በመሆን ትታወቃለች። ኤሊን ቬሊጋዝ ደግሞ ከረዥም ጊዜ በፊት ከቦሊቪያ የመጣች ሰነድ አልባ ስደተኛ ስትሆን በዚህ በአሜሪካ ከባድ ፈተናዎችን አልፋለች። የአሜሪካ ድምጿ ሊሳ ቪሆራ ኤሊንን አነጋግሪ ያሰናዳችሁን ዘገባ ቆንጅታይ ታቀርበዋለች። የእግር ጉዞ ወዳለሁ አገሬን ስለሚያስታውሰኝም ጭምር ነው። እሱም ብቻ አይደለም፣ ድንበሩን እንዴት በግሬ አቋርጬ እንደገባሁ ያስታውሰኛል። አሁን ይኸው ቀስ ብዬ እየተደሰትኩ መንገዱን እያጣጣምኩ ነው የምራመደው። ያኔ ግን በሩጫ ነበር ወሰኑን ያቋረጥኩት። ቦሊቪያ እያለን ጥሩ ኑሮ ነበረኝ። የግል ትምህርት ትምህርት ቤት ነበር የመማረው ብዙ ጓደኞች ነበሩኝ፣ ስፖርት እጫወት ነበር። እስከ 12 ዓመቴ ቦሊቪያ ከኖርን በኋላ እናቴ ድንገት ተነስታ ወደ ዩናይትድ ስቴትስ መሄድ አለብን አለች። አይሊን ቪየጋስ ባላለው የቦሊቪያ ተወላጅ ነኝ። ወደ ዩናይትድ ስቴትስ የመጣሁት እንደ አውሮፓውያን አቆጣጠር በ1985 መጋቢት ወር ውስጥ ነው። ዩናይትድ ስቴትስ ለመምጣት ቪዛ ማግኘት አልቻልንም። ያገኘነው የሜክሲኮ ቪዛ ነበር። የአሜሪካ ቪዛ ማግኘት ከባድ ነው። ስለዚህ ተነሳንና ወደ ቲዋና ሄድን። በድብቅ የሚወስደንን ሰው የዚያኑ ምሽት አገኘን። ጉዞው አጭር ነው፣ ቶሎ ትደርሳላችሁ ነበር የተባልነው። ሳምንታት ወራት ይወስዳል አልተባልንም። ድንበሩን ትሻገራላችሁ ከዛ በአውሮፕላን ተሳፍራችሁ ወደ ቨርጂኒያ ትጓዛላችሁ አለቀ ነው የተባልነው። የሆነው ግን እንደሱ አልነበረም። ድንበሩን ከሚያሻግረን ሰው ጋር ስንገናኝ አንድ ሌላ ሰው ይዤ ዛሬ ማታ ሊሄድ ነውና እናንተ ከዚህኛው ሰው ጋር ትሄዳላችሁ አለን። የመጀመሪያው ሰው ሳይሆን ከሁለተኛው ጋር ስንገናኝ እንሄዳለንና ወደ አንድ ቤት ወሰደን ቲዋና ውስጥ ነው። ወንዶችም ሴቶችም አሉ። አይጥ ሁሉ ነበር። ሃያ ሃያ አምስት ሰው ይሆናል ቤት ውስጥ ያለው ትንሽ ቤት ነው። እዚህ እስኪ መሽን ቆይና ሄሊኮፕተሮች በሌላ አቅጣጫ እስከሚያልፉ ጠብቀን እንሄዳለን፣ እናልፋለን ነበር ያለን። ከሳንዲያጎ ጀምሮ እስከ ቲኋና መሬቱ በጣም ደረቅ ነው። ሾህ ያለው ቁጥቋጦ ብቻ ነው። በድብቅ እያሽለኮሎከ የሚወስደን ሰውዬ የሄሊኮፕተር ድምፅ ስትሰሙ ቁጥቋጦ ውስጥ ተደበቁና ቆዩ፣ ከዚያ ወጥተን እንሮጣለን አለን። መኪናም ካያችሁ ሩጡ ነው ያለን የዚያለት። ታዲያ ሰዓቱ እኩለ ሌሊት ገደማ ነበር። አሁን የድንበሩ አጥር ምን እንደሚመስል አላውቅም። ያኔ ግን የሽቦ አጥር ነበር። በቃ ሰው ያንን እየቆራረጠ ሰው እየሾለከ ይገባል። ሄሊኮፕተሩ ሲሄድ ሰው መሯሯጥ ጀመረ። ሄሊኮፕተሩ ተመልሶ መጣ። አስታውሳለሁ እኔና እናቴ ቁጥቋጦው ስር ተደበቅን። እሾሁ ይወጋጋን ነበር። አሁን ሄሊኮፕተሩ ተነስቶ ሲሄድ ሁሉም ከተደበቀበት ወጥቶ መሮጥ ጀመረ። ሰውየው ከኋላ ሆኖ መቆም የለም ሂዱ ይለናል። አሁን የኢሚግሬሽን መኪናዎች ደረሱብን፣ ከበቡንና እያንዳንዱን ሰው መመርመር ጀመሩ። ከየት ሀገር ነው የመጣችሁት? ምን እያደረጋችሁ ነው? ለምንድን ነው ዩናይትድ ስቴትስ መምጣት የፈለጋችሁት? እኔና እናቴ የሜክሲኮ ሰዎች እንድንመስል በእነሱ ቅላጼ ነበር የምንናገረው። ለሚጠይቁን ሁሉ የሀሰት መልስ ነበር የምንሰጣቸው። መልሰው ወደ ቲዋና ላኩን። ሁለተኛው ሌሊት ላይ እኔና እናቴ የተለያዩ አሸጋጋሪዎች ተረከቡን። ሄሊኮፕተር ስታዩ ዝም ብላችሁ ሩጡ ተባል። እናቴና ያንኛው አሸጋጋሪ ሄዱ። እኔ ከልጅየው ጋር መራመድ ጀመርኩ ብዙ ቀድመውናል እኔ አንድ ቦታ ጋር ስንደርስ ጉልበቴ ታመመ፣ መሄድ አቃተኝ። እናቴም ርቃ ሄዳለች፣ ትታየኛለች። ሰውየው ዝም ብለን መራመድ ነው ያለብን፣ መቆም የለብንም አለኝ። ስንደርስ አንድ ነጭ መኪና ይጠብቀን ነበር። ሬድ ሩፍ የሚባል ሆቴል አስገቡን። አቤት እንዴት ደስ ይላል ላልኩ አስታውሳለሁ። በሰው በሰው የምናውቃት ካሊፎርኒያ ያለች ጓደኛችን መታወሰ the chin. አንድ ቀን እሷ ጋር ደርና ወደ ቨርጂኒያ የምትሄዱበት ትኬት ተዘጋጅቶላችኋል አለችን። ቨርጂኒያ ሄድን። እዚህ ስንመጣ እንግሊዝኛ ቋንቋቸው ላልሆነ ሰዎች የሚሰጠው ትምህርት እስከዚህም አልነበረም። ሁሉም ትምህርት ደግሞ በእንግሊዝኛ ነበር የምንማረው። የመጀመሪያ ሪፖርት ካርዴ ሲመጣ በሙሉ ኤፍ ነው ያገኘሁት። ምን ማለት እንደሆነ አላወኩም። በጣም በጣም ተረበሽኩ። ለዶክተሯ ነገርኳት። ምን እንደሆነ አልገባኝም አልኳት። ቋንቋውን ስላልለመድሽው ነው አለችኝ። እንግሊዝኛ የሚያስተምሩን እንዲሁ ለመግባባት ያህል የሚበቃ ብቻ ነበር። ከዚያ የእንግሊዝኛና የስፓኒሽ ቋንቋ መዝገበ ቃላት አመጣችልኝና ማታ ማታ ከእሷ ጋር ማጥናት ጀመርኩ። በስድስት ወር ውስጥ ቋንቋውን ለመድኩት። ሰባተኛ ክፍል ከጨረስኩ በኋላ በሁሉም ትምህርት ኤ ነበር ማመጣው። ሴት ልጅ አለችኝ ሁሌም በርትታ እንድትሰራ ማንም ላይ መተማመን እንደሌለባት እያስተማርኩ ነው ያሳደግኳት ሁሌም ስታድጊ ለሌሎች መስጠት አለብሽ፣ አስር እጥፍ ሆኖ ይመለስልሻል እያልኩ አስተምራታለሁ። ታውሳለሁ። እዚህ ሀገር ከመጣሁ ከ15 ዓመት በኋላ ሳንዲየጎ የምትኖር ጓደኛዬን ልጠይቃት ሄጄ ነበር። ከድንበሩ በሜክሲኮ በኩል ወዳለው ሄደን እንጎብኝ ተባባልን እና ሄድን። ድንበሩን እንዳቋረጥን ትልቅ የሜክሲኮ ባንዲራ አየሁ። ኮረብታውን፣ የሮጥኩበትን፣ ያቋረጥኩበትን ለመጀመሪያ ጊዜ በቀን ማየቴ ነው። ያኔ አቋርጠን በገባንበት ጊዜ በሌሊት ነበር የገባ ነው። ያንን ሳይ አለቀስኩ። ያሳለፍኩትን ሁሉ ስላስታወሰኝ ነው ያለቀስኩት። አሁን ወደኋላ እየተመለስኩ ያንን ጊዜ አስበዋለሁ። የዛሬ 38 ዓመት ያን ሁሉ ማድረግ ከቻልኩ፣ አሁንም ይቺ መንገድ አታቅተኝም። በዩናይትድ ስቴትስ ውስጥ የተሰራ አንድ አዲስ ጥናት አርባ በመቶ የሚሆኑ ስራ ቀጣሪዎች እድሜያቸው በአስራዎቹ ማብቂያና በሀያዎቹ መጀመሪያ ላይ የሚገኙ በምህጻረ ቃላቸው ጄንዝ የሚባሉትን ተመራቂዎች ለመቅጠር ፈቃደኛ እንዳልሆኑ አመላክቷል። ወደዛው ነው የምናልፈው። በቅርቡ ከ800 በላይ ስራ አስኪያጆች እና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምደው ጄንዚ በመባል የሚታወቁትንና በጎርጎሮሳያኑ 1990ዎቹ ማብቂያ ላይና በ2000 ዓ.ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮች እና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከ አስር ስራ አስኪያጆች መካከል አራቱ በዚህ የእድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠየቃቸው ቀን እነዚሁ ወጣቶች ከወላጅ ጋር ነው የመጡት ብለዋል። ሀያ አንድ በመቶ የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠየቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው። ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነጉዱት፣ ወይንስ ስራውን ይፈልጉታል? ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠየቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥማቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠየቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የሰልታዊ ተግባቡት መምህርት የሆኑት ፕሮፌሰር ዳያን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ ያሳድራል ይላሉ። አስራ ሁለተኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም። ፕሮፌሰር ዳያን አክለውም የዚህ ውጤት ተማሪዎቹ የስራውን አለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ። ዩኒቨርሲቲ መግባት የሚያጎናጽፏቸው ከመማሪያ ክፍሎች ውጭ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም። በጥናቱ ላይ የተሳተፉት 38 በመቶ የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ ታውቀዋል። ይህም ብቻ ሳይሆን ተለቅላሉት ሰራተኞች ጥቅማ ጥቅሞችንና ከርቀት ሆኖ የመስራት ሁኔታ ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25 ና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63 በመቶ የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61 ከመቶ የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ብለዋል። በተጨማሪም 59 በመቶ የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን፣ በተመሳሳይ 53 ከመቶ የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ። ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል። በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአይምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ። አሁን ላይ ቀጣሪዎች እያነሱት ያለውና የተቀየ የቀየረው ነገር ያለው የጭንቀት መጠንና የአይምሮ ጤና ተግዳሮቶች ናቸው። ከሆነ ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻችን ይላሉ። ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመቢስነት ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው። የስራ ቅጥር አሰልጣኙ ኮነር ጄንዚ ተብሎ የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ። ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል። ኮነር አክለውም ወጣቶች ከስራ ዕድገት ይልቅ የሚያሳስባቸው በስራና በህይወታቸው መካከል ያለው ሰዓት ነው ይላሉ። ይህንን ትውልድ በዋናነት የሚያሳስበው ነገር በትርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው። በዚህ ጥናት ላይ ከተሳተፉ ስምንት መቶ የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቋላሉ። ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ። ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎች እና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደመወዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ አይደንገረመው የዕለቱ መሰናዶው እዚህ ላይ ተጠናቋል። ኤደን ገረመው በመሰናዶውን በመምራት የለሳስማረ በቅንብሩ አብረናችሁ ነበርም። ሰላም ጤና ይስጥልን። ደህና ደሩ።